voice of America፣ ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የዛሬ ሰኞ የካቲት 16 207 ዓ ም ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማ እግዜር ነኝ በምሽቱ ዝግጅት በኢትዮጵያ በግንቦት ወር የሚካሄደው የሕዝብ ተወካዮች ምርጫ የመራጮች ምዝገባ በትናንትናው ዕለት ሲጠናቀቅ የተቃዋሚ ፓርቲዎች አንዳንድ እጩዎቻችን ከምርጫው ተገልለውብናል ሲሉ አማረዋል። እንግዲህ እጩዎቹን ቁጥር በየጊዜው እየመጣ ስለሆነ ተለዋዋጭ ነው። ግን በቦታ ብነግርህ ለምሳሌ ደቡብ ጎንደር ላይ 17 ወረዳለ በሙሉ ሰርዘዋቸዋል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። አቶ ይልቃል በእጣ ከምርጫ እጩነታቸው መሰረዛቸው ተገልጿል። የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ያስተባብላሉ። አንድም የሰማያዊ ፓርቲ እጩ ተሰርዞ ከሆነ በተጨባጭ ማስረጃ ሊቀርብ ይችላል። ተገቢ ማስተካከል ሊወስድ ይችላል። የሆነው ግን የቦርዱ በማቁ አደረጃጀት ትብብር በሚል የሌሎች ፓርቲ አባላት በሰማያዊ ፓርቲ የተመዘገቡበት ሁኔታ ነው ያለው። ሁለት ሰፋ ያሉ ውይይቶችም ተካተዋል። ቀዳሚው ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ ባለፈው ሳምንት በዋይት ሀውስ ቤተ መንግስት የስልሳ ሀገሮች ልዑካን የተገኙበት ጉባኤ ተካሂዷል። በጉዳዩ ላይ ከኢትዮጵያውያን ምሁራን ጋር የተደረገ ውይይት ይዘናል። በሰጥ አገባ ዝግጅት ደግሞ የኢትዮጵያ የመገናኛ ብዙሀን ነፃነት ዙሪያ ከህግ ባለሙያ ጋር የተካሄደ ቃለ ምልልስ ተካቷል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች እንስማ። ጤና ይስጥልኝ። እንደምን አመሻችሁ? ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። የሶማሊያ እስላማዊ ተዋጊዎች የሽብር ጥቃት እናደርሳለን ሲሉ ያሰሙትን ዛቻ ተከትሎ ዩናይትድ ስቴትስና ካናዳ የሚገኙ ሁለት የገበያ ማዕከሎች የከፍተኛ ጥበቃ እርምጃ እየወሰዱ መሆናቸውን አስታውቀዋል። በሰሜን ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሚገኘው ሞል ኦፍ አሜሪካና ካናዳ ኤድመንተን የሚገኘው ኤድመንተን ሞል ናቸው። ቅዳሜ ዕለት የሶማሊያ የአልቃይዳው ግብረአበር ቡድን አልሸባብ በምዕራብ ሀገሮች የገበያ ማዕከሎች ላይ ጥቃት አድርሱ በማለት ጥሪ ማቅረቡን ተከትሎ ሁለቱም ማዕከሎች ባወጡት መግለጫ የጸጥታ ጥበቃቸውን ማጠናከራቸውን አስታውቀዋል። አልሸባብ በቪዲዮ ባሰራጨው ዛቻው የሚኒሶታው ሞል ኦፍ አሜሪካን ጨምሮ በዩናይትድ ስቴትስና ካናዳ እንዲሁም ብሪታንያ ያሉ የገበያ አዳራሾችን ጥቃት እንዲደርስባቸው ጥሪ ማሰማቱ ይታወቃል። ትናንት የዩናይትድ ስቴትስ የአገር ደህንነት ሚኒስትር ጄ ጃንሰን ሲናገሩ የጥቃት ዛቻውን ከባድ ትኩረት ሰጥተነዋል ብለዋል። ዓለም አቀፍ የሽብር ስጋቶች በየሀገሮቻቸው ጥቃት የሚያደርሱ ግለሰብ የሽብር ተዋናዮችን በይፋ የሚቀሰቅሱ የነውጥ ቡድኖችን ፈልፍለዋል ፈልፍለው የሚገኙበት ጊዜ ነው ብለዋል ሚኒስትሩ። አልሸባብ እንደ ኤሮፓውያን አቆጣጠር በመስከረም 2013 ኬንያ ዋና ከተማ ናይሮቢ ዌስትጌት የገበያ ማዕከል 67 ሰዎችን የገደለውን የአሸባሪ ጥቃት ኃላፊነት መውሰዱ አይዘነጋም። የሚኒሶታው ሞል ኦፍ አሜሪካ ዩናይትድ ስቴትስ ውስጥ ካሉ ግዙፍ የገበያ ማዕከሎች አንዱ ነው። ላይቤሪያ አንድም የኢቦላ ቫይረስ ተጋላጭ የሌለበት ደረጃ እስከምትደርስ የቫይረሱን የመከላከያና መቆጣጠሪያ ፕሮቶኮሎች በሙሉ ስራ ላይ ማዋሏን ትቀጥላለች ሲሉ አንድ የሀገሪቱ የጤና ባለስልጣን ተናገሩ። የሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ የቫይረሱን መዛመት ለመከላከል ባለፈው ነሐሴ ወር ታውጆ የቆየውን አገር አቀፍ የሰዓት እላፊ እንዲነሳ ትናንት እሁድ ትዕዛዝ መስጠታቸው ይታወሳል። ሰርሊፍ በተጨማሪ ሀገሪቱን ከምዕራብ አፍሪቃ አጎራባቾቿ ጋር የሚያዋስኑት ድንበሮች እንዲከፈቱም አዘዋል። የግብጽ ፍርድ ቤት ታዋቂ ተሟጋች የሆኑትን አላ አብዳልፋታህን የተቃውሞ ሰልፎችን የሚከለክሉ ሕጎችን ጠቅሶ የአምስት ዓመት እስራት ቅጣት ፈርዶባቸዋል። የካይሮ ፍርድ ቤት ሌሎች 24 ሰዎች ከ3 እስከ 15 ዓመት የስራት ቅጣት የበየነባቸው ሲሆን በችሎቱ የተገኙት ደጋፊዎቻቸው ወታደራዊ አገዛዝ ይውደም በማለት በተቃውሞ በጩኸት መፈክር ሲያሰሙ ተደምጠዋል። በሩሲያ የሚታገዙት ሽምቅ ተዋጊዎች አሁንም ጥቃት እያካሄዱ በመሆኑ በተኩስ አቁም ስምምነቱ መሰረት ከባድ መሳሪያዎቻችንን ከግንባሩ መስመር ማውጣት ለመጀመር አይቻለንም ሲል የዩክሬን የጦር ኃይል አስታወቀ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በግንቦት ወር በኢትዮጵያ የሚካሄደው የሕዝብ ተወካዮች ምክር ቤት ምርጫ የመራጮች ምዝገባ በትናንትና ሁለት ተጠናቋል። የተፎካካሪ ፓርቲዎች የምረጡኝ ዘመቻም ዛሬ ይጀመራል። በዚህ ምርጫ ከሚሳተፉ የተቃዋሚ ፓርቲዎችና እጩዎች መካከል የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በዕጣ ከእጩነታቸው መሰረዛቸው ተገልጿል። ሌሎች በርካታ እጩዎች መሰረዛቸውን ሊቀመንበሩ ለአሜሪካ ድምፅ ሬዲዮ ገልጸዋል። የምርጫ ቦርድ በበኩሉ ከምርጫው የተሰረዙት የሌሎች ፓርቲ አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ይላል። ዝርዝሩን መለስካቸው አመሃ ከአዲስ አበባ አድርሶናል። ሰማያዊ ፓርቲ ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ድብዳቤ እንዳተተው በምርጫ ሕጉ መሰረት የእጩ መመሪያውን ተከትሎና ቦርዱም እጩዎችን ለማስመዝገብ ባወጣው የጊዜ ሰሌዳ መሰረት በመላ ሀገሪቱ የራሱን እጩዎች አስመዝግበዋል። ሆኖም ግን በአብዛኛዎቹ የሀገሪቱ ክፍሎች የተመዘገቡ እጩዎቹ በቀጥታ ከምርጫ ቦርድ ለምርጫ ክልሎች ምርጫ አስፈጻሚ ጽሕፈት ቤቶች በሚላክ ትእዛዝ አያሌ እጩዎቹ እንደተሰረዙ ይገልጻል። ይህም ምንም አይነት እጩ ለማሰረዝ የሚያበቃ ሕጋዊ ምክንያት ሳይኖር እንደሆነ ፓርቲው በደብዳቤው ይገልጻል። እንደ ፓርቲው ሊቀመንበር እንዳቶ ይልቃል ገለጻ ከሆነ ይህ ቁጥር በየጊዜው እየጨመረና ስፍራውም እየሰፋ ይገኛል። እንግዲህ እጩዎቹን ቁጥር በየጊዜው እየመጣ ስለሆነ ተለዋዋጭ ነው። ግን በቦታ ብነግርህ፣ ለምሳሌ ደቡብ ጎንደር ላይ 17 ወረዳ አለ። በሙሉ ሰርዘዋቸዋል። በ17 ወረዳ ውስጥ እንግዲህ 17 ለተወካዮች ምክር ቤት አለ። በእያንዳንዱ ሁለት ሁለት፣ ደግሞ በ17 ወረዳ ለክልል ምክር ቤት አለ። ምዕራብ ጎጃምም ከዛ ያላነሰ ቁጥር አለ። ምስራቅ ጎጃምም እንደዛው ነው ደቡብ ወሎ ላይ 23 ነው ያለው ወረዳው 23 የምርጫ ክልል አለ። 23 የህዝብ ተወካዮች አለ። በሁለት ያንን አባስተ ደግሞ የክልል ምክር ቤት አለ። እንደዚህ እያልክ ስትሄድ የጩ ቁጥር የትየለሌ ነው። የክልል ምክር ቤት ማን ነው? የፓርላማ የህዝብ ተወካዮች ብቻ ወደ ሁለት መቶ ይደርሳል። አሁን ባለ መረጃ የሚደርሰኝ ቁጥር የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዱፌሳ ይህን ያሰባብላሉ? እሳቸው አለኝ በሚሉት መረጃ መሰረት አንድም የሰማያዊ ፓርቲ እጩ አልተሰረዘም። አሁን እኛ አሁን ባለበት ደረጃ አንድም የሰማያዊ ፓርቲ እጩ ተሰርዞ ከሆነ በተጨባጭ ማስረጃ ሊቀርብ ይችላል፣ ተገቢ ማስተካከል ሊወስድ ይችላል። የሆነው ግን የቦርዱ በማያውቅበት አደረጃጀት ትብብር በሚል የሌሎች ፓርቲ አባላት በሰማያዊ ፓርቲ የተመዘገቡበት ሁኔታ ነው ያለው። የኦሞ ህዝቦች ዲሞክራሲያዊ ድርጅት ደቡብ ኦሞ አካባቢ ያስመዘገበው ሀያ አራት እጩ ተሰርዞብኛል የሚለው የሰማያዊ ፓርቲ እጩዎች አይደሉም፣ የሰማያዊ ፓርቲ አባላት አይደሉም። የኦሞ ህዝቦች ዲሞክራሲያዊ ድርጅት አባላት ናቸው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ይህን አይቀበሉትም። በእሳቸው አስተያየት በመጀመሪያ ደረጃ አንድ ሰው የፓርቲ አባልነቱን የሚወስነው እሱና አባል እሆንበታለሁ የሚለው ፓርቲ ነው በህግም ያለው ይኸው ነው ይላሉ። አቶ ይልቃል የእጩዎቹ መሰረዝ ዋናው ምክንያት እጩዎቹ የዚያ ወይም የዚህ ፓርቲ አባላት የነበሩ በመሆናቸው ሳይሆን ሰማያዊ ፓርቲን ከምርጫ ውድድሩ የማስወጣት አዝማሚያ መኖሩን ነው ሲሉ ጥርጣሬያቸውን ይገልጻሉ። ለዚህም ማስረጃ ያሉትን ያቀርባሉ። እነዚህ ሰዎች የእኛ እጩዎች ናቸው። አንዱ አሁን ለምሳሌ ከደረሰኝ ነገር ውስጥ ወደ መራዊ አካባቢ ይህንን የደረሰው ለእጩ ውሳኔው እሱ ለእኔ የሰጠኝ ነገር ነው። ጋሻነህ ላቀ ይባላል። የብሔራዊ ምክር ቤታችን ተለዋጭ አባል ነው። ሰማያዊ ፓርቲ አባል ከሆነ ከአንድ ዓመት ተኩል በላይ ሁኖታል። በየጊዜው ሲታሰር ሲፈታ የኖረ እዚሁ አዲስ አበባ የሚኖር ሰው ነው። ሁሉም ሰው የሚያውቀውና በአመራር ደረጃ ያለው ሰው ነው። የእሱንም ሰርዘውታል። እንግዲህ በጀ ከገባ ስለዚህ የሌላ ፓርቲ አባል መሆን የትብብር መሆን ከአንድነት የመምጣት አይነት አይደለም። በአጠቃላይ የሰማያዊ ንጮች የመሰረዝ ነው። የምርጫ ቦርድ ጸሐፊው አቶ ነጋ እንዲህ ያለ አዝማሚያ ለመኖሩ ምንም ፍንጭ እንደሌለ ይገልጻሉ። በእርግጥ ትክክለኛ ቅሬታዎች ካሉ ደግሞ ዛሬም የማስተካከያ በሮቹ የተሰጉ አይደሉም ይላሉ። እዛ ውጪ ባለ ሁኔታ የሰማያዊ ፓርቲ እጩ የተሰረዘበት ሁኔታ ካለ በየደረጃው ባሉት የቅሬታ ስርዓት ሊቀርብ ይችላል። እሱን ከፓርቲው ጋርም ተነጋግረናል። በቀደም የፓርቲው ሊቀመንበር መጥቶ ተነጋግረናል። እኛ የሀሳብ ልዩነት ያለ ነው በዚህ አደረጃጀት የሚመጣ አካል አሁንም ከዚህ በፊትም እንደገለጽ ነው፣ አግባብ አይደለም። ከዛ ውጭ ግን ያለ አግባብ የተሰረዘ እጩ ካለ አንደኛ በቅሬታ አፈታቱ ፎርማል በሆነው የቅሬታ አፈታት ስርዓት ሊሄድ ይችላል፣ እስከ ፍርድ ቤት ድረስ። አስተዳደራዊ በሆነ መልኩ ደግሞ በቦርዱ እንዲታይ፣ በቦርዱ ጽህፈት ቤት እንዲታይ የሚፈልጉት ነገር ካለ ደግሞ አቅርቡ ብለናል። ስለዚህ በዛ መልኩ ሊታይ ይችላል ብዬ ነው የማስበው። ይህ በዚህ እንዳለ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በአዲስ አበባ ከተማ ለመወዳደር ተመዝግበው የነበረ ቢሆንም ፓርቲዎቹ ያቀረቧቸው የእጩዎች ቁጥር ብዙ በመሆናቸው እጩነታቸው በእጣ ውድቅ መደረጉ እንደተነገራቸው ገልጸዋል። ይህ አሰራር እንደሚኖር ምርጫ ቦርድ ሲገልጽ የቆየ ቢሆንም አሰራሩ ግን ሕግን መሠረት ያደረገ አይደለም ሲሉ ተቃዋሚ ፓርቲዎች ይከራከራሉ። የጮች መሰረዝን በተመለከተ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክም ችግር ውስጥ እንደከተተው የመድረክ አመራር አባል አቶ በቀለ ነጋ ለቪኦኤ በስልክ ገልጸዋል። በምስራቅ ኦሮሚያ፣ ምስራቅ ሐረርጌ ቀርሳ አንድና ሁለት ምርጫ ጣቢያዎች፣ በግራዋ በደደር አንድና ሁለት ምርጫ ክልሎች፣ በኮምቦልቻ በአወዳይ አንድና ሁለት ምርጫ ክልሎች፣ ፉኛምቢራ፣ እንዲሁም በምዕራብ አርሲ ቆሬ በዝዋይና በመሳሰሉ ስፍራዎች እጩዎቹ እንደተሰረዙበት መድረክ ይገልጻል። ይህ በዚህ እንዳለ የፓርቲዎች የምርጫ ቅስቀሳ ዛሬ በይፋ እንደሚጀመርም የምርጫ ቦርድ የጊዜ ሰሌዳ ያሳያል። ይህን ተግባራዊ ለማድረግም ባለፈው ቅዳሜ ቦርዱ ለተወዳዳሪ ፓርቲዎች ሰሚናር መስጠቱ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ወደ ተከታዩ ዘገባችን ስናልፍ ባለፈው ሳምንት በዋይት ሀውስ ቤተ መንግስት የተዘጋጀ ዓለም አቀፍ ስብሰባ በዋሽንግተን ዲሲ ተካሂዷል። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስልሳ ሀገሮች ልዑካን የተገኙበት ሲሆን ሽብርና የጽንፈኝነትን ስር መሠረት ለመፈተሽ የታሰበ ነበር። ስብሰባውን በንግግር የከፈቱትና የዘጉት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሐሳባቸውን እንዲያካፍሉን ምሁራንና ለጥያቄው ቅርበት ያላቸውን ወይም ለመሳተፍ ፍላጎት ያላቸውን ሰዎች እየጋበዝን ማወያየት ጀምረናል። በውይይቱ የመጀመሪያ ምዕራፍ ውስጥ ሁለት ምሁራንን ጋብዘናል። ያወያያቸው ሰለሞን አባተ ነው። የውይይቱ የመጀመሪያ ክፍል በዚህ ምሽት ይቀርባል። በቀጥታ ወደ ጉዳያችን እንግባና አቶ ተሾመ ብርሃኑ ከኢትዮጵያ አሁን የሚገኙት ሐዋሳ ነው ብለውኛል። እንደዚሁም ዶክተር አህመድ ሞየን ዋሽንግተን ዲሲ። እስቲ ለአድማጮቻችን መጀመሪያ እናንተ ማን እንደሆናችሁ አጠር አጠር አድርጋችሁ አስተዋውቁልኝ። ከኢትዮጵያ ልነሳና አቶ ተሾመ እርሶን ላስቸግር እሺ ተሾመ ብርሃኑ እባላለሁ። በኢትዮጵያ ቴሌቪዥንም በአዲስ ዘመንም በሰንደቅ መጽሔት ዝግጅትም እና በተለያዩ የሕዝብ ግንኙነት ስራዎች ስሰራ ነበረ። አሁን ደግሞ በዚህ በታሪክ ምርምር በሕጻናት መጽሐፍት ስራዎች ላይ ተሰማርቼ እየሰራሁ ነው። አሁን ደግሞ የንግስት ፉራን ታሪክ በኖብል መልክ እያዘጋጀሁ ነው የኢማም አህመድ ኢብራሂም መጽሐፍ ጽፌ ያለሁ መጽሐፉ ታትሟል እንደዚሁም መቻቻል የሚል አብሮ መቻቻል ያለ ይህን ኢንሳይክሎፒዲያ ብዙ ናቸው መጽሐፎች እሺ አመሰግናለሁ አቶ ተሾመ እስኪ ወደ ዶክተር አህመድ ሞየን ልመለስና ዶክተር አህመድ ሞየን ነኝ ሀዋርድ ዩኒቨርሲቲ በፕሮፌሰርነት ወይንም በምህርነት ደረጃ ለብዙ አመት ሰርቻ አለው በእኔ እውቀት በመሰረቱ በጤናም በኩልም ሲሆን ግን በግጭት እና በውስጥ ሃይማኖቶች ባሉት ጉዳዮች ሁሉም በሙሉ ጥናትም አድርጌያለሁ። በጽሁፉም አበርክቻለሁ። ሁለተኛ ሶስተኛ ከአዲስ አበባ ያለው አንድ ማህበር የሰላምና የልማት ድርጅት ካቋቋሙት አንዱ ነኝ። አሁን በቅርቡ ጊዜም ሀያ አምስት አመቱ አክብረዋል። እዛው ተገኝተው ነው የመጡት አደለም እርስዎም? አሁን ግን መጨረሻው ስብሰባ ላይ አልተገኘሁም፣ ግን ከአንዳንድ ተማሪዎች ጋር እና ከህብረተሰቦቹ ጋር ተገናኝቼ ሁኔታውን በሙሉ አጥንቼ ነው የተመለስኩት። በጣም ታማርጌ አመሰግናለሁና፣ ወደ ጉዳያችን እንግባና ሰሞኑን ካለፈው ማክሰኞ እስከ ትናንት በስቲያ ሐሙስ ድረስ አንድ ትልቅ ስብሰባ ዋሽንግተን ዲሲ ላይ መካሄዱን ታውቃላችሁ። ፕሬዚደንት ኦባማ ያዘጋጁት ነው። ቤተ መንግሥታቸው ዋይት ሃውስ ያዘጋጀው ስብሰባ በሁከተኛ ጽንፈኝነት ላይ የተካሄደ ስብሰባ ነውና ይህንን አባባል ወይም ቫዮለንት ኤክስትሪሚዝም የሚባል አባባል በመርህ ደረጃ ነው ፕሬዚደንቱ እየጠሩ ሲናገሩ የነበሩት። እስላማዊ የሚለውን ቃል ጨርሶ አይጠቀሙም። በዚህ ምክንያት ከተቃዋሚዎቻቸው ብዙ ተቃውሞ እየተነሳባቸው ይገኛል። ብዙ ወቀሳና ውረፋ፣ ትችት ሁሉ እየተነሳባቸው በሀገር መውደድ ሁሉ የሚያነሷቸውና የሚወቅሷቸው አሉ። ፕሬዚደንቱ በመክፈቻውም በመዝጊያውም ላይ ባደረጓቸው ንግግሮች አሜሪካ ወይም ምዕራቡ ጦርነቱ ከእስልምና ጋር አይደለም ሲሉ ደጋግመው ለማስረገጥ ሞክረዋል። እስቲ ወደ እናንተ ወደ ጉዳዩ የቅርብ ተመራማሪዎች ልመለስና እንዴት ነው የምትመለከቱት? የፕሬዚደንቱን አቋም ስብሰባውንስ እንዴት ነው የምትገመግሙት? ከዶክተር አህመድ ልነሳ። እኔ እዚህ ዛሬ በዚህ ውይይት መገኘቴ በጣም ደስ እያለኝ ነው። ሁለተኛ ይህንን ጉዳይ ተከታትየዋለው በህብረተሰብ ደረጃና በመምህርነት በጽናትም በማደርገው ፕሬዚደንቱ ያቀረቡት ሀሳቦች እና አነጋገርና አቋም በጠቅላላ የአሜሪካን አቋም ምን እንደሆነ ስለ እስልምና ምን እንደሆነ፣ ሁለተኛ ፕሬዚደንት ኦባማ ራሳቸው የሚታያቸው ነገር እንደ አሜሪካን አገር ብዙ ሀይማኖት ያለበት በሰላም በተቻቻለ መልክ የሚኖር አገር በመሆኑ ሁለተኛ አሜሪካ ያላት ለሙስሊሞች አስተያየትን ለመግለጽና እንዲሁም አቶ ሰሎሞን እንዳልከው በጠቅላላ ይሄ ሁከተኝነት ወይንም ሽብርተኝነት የሙስሊሞች መለዮ ወይንም መለያ አይደለም። ሌሎችም ሃይማኖት እንዳለባቸው በታሪክ አንጻርም ዘርዝረዋል። አንዳንድ ሁለት ሶስት ቦታዎች ምን እንደተደረጉ በአውሮፓ ታሪክም እንደዚሁም በመሀከለኛው ምስራቅ ታሪክም በሌላ አገሮች ያለው በአፍሪካም፣ በሌላም በኩል እነዚህ ውከተኝነት እንደነበሩ ግን የሃይማኖቱ ራሱ የእስልምና ሃይማኖት መለያው አይደለም ወይም መለያ አይደለም ብለው አስረድተዋል። ግን አራት ነገሮች ያሳሰባቸው በአጭሩ የስብሰባው አላማ አንደኛ የአሜሪካን አቋም ለመግለጽ፣ ሁለተኛ የዚህ ታዳጊ ሀገሮች ወይንም በብዛት ታዳጊ ስል በብዛት ጦርነትና ሽብር ሁከትነት የሚበዛው በተለይ በሙስሊም አገሮች መሆኑ በደንብ ገልጸዋል። ሶስተኛ ችግሩ ያለው አንደኛ ፍትህ በማነሱም ሊሆን ይችላል። ፍትህም ስንል አንዳንድ ሀገሮች ያላቸው አቋምና ተቋም በሽብርተኝነት መልክ እያዩት አንዳንድ ሰዎቹ ይህን አንዳንድ ሀገሮች ሰብአዊ መብትና የመናገርም የማጥናትም አስተያየትም ለመለየት የማይችሉበት ሁኔታ ገለጹ። አራተኛ በደንብ ለማስረዳት የፈለጉ ሃይማኖት በአሜሪካን ሀገር ያለው ችግር እኛ መፍታት በራሳችን መፍታት አለብን። በደህንነት ይባል እንበል፣ ሁልጊዜ በፖሊስ መልክና በኃይል በመንግስት ማንኛውም መንግስት በኃይል ተጠቅሞ የሚቆይና የሚቆም ነገር አይደለም። ስለዚህ ህብረተሰቡ በሙሉ ይሄንን ተመልክቶ ከመንግስቱ ካለው ሀገሩ ዲሞክራሲ እስካለ ድረስ ሁለተኛ ውይይት ውይይት ውይይት እና የመንግስት ስራ ማወያየት ነው እንጂ መለየትና እንደዚሁ አንዱን ከአንዱ ጋር ማጋጨት አይችልም። እና ይሄ አዲስ እኛም መንግስታችን መንግስት በሀይማኖት አይገባም ሀይማኖት በመንግስት አይገባም ቢባል አሜሪካን ሀገር ግን ግዴታ አለው ህዝቡ ተስማምቶ እንደሚኖር ገልጸዋል። እኔ በጠቅላላ አሜሪካ ደግሞ ሶሎሞን እንዳለው ከሙስሊም ሀገር ጦርነት አላወጀችም። ሶስተኛ ያለን ችግር የዓለም ችግር ነው እና በዚሁ ምክንያት ኬሪም ተጋብዘዋል፣ የዩኤን ሴክሬተሪም ተጋብዘዋል። ትልቁ የሰጡት መልእክት ቢሆን ሁከተኞቹ ወንጀለኞች ናቸው፣ በወንጀል ነው የሚጠቀሙት እንጂ በአንድ ሃይማኖት ስም ሰላማዊ የሆነ ሃይማኖት፣ አፍቃሪ የሆነ ሃይማኖት፣ ስምምነት ያለው ተስማምቶ የሚኖር ሃይማኖት ይህን እንደዚህ ያለ ነገር በአንድ ሃይማኖት ተለጥፎ በተለይ በአሜሪካ ነገር ሙስሊሞች ሙስሊም ፎቢያ የሚባል ስላለ ትክክለኛ አይደለም ብለዋል። ደግሞም ሁለተኛ ይሄ አገዛዝ ጉዳይን ማስተዳደር ነው። ህጋዊ ህግና ማስተዳደርም የተያያዙ ናቸው። ህግና ማስተዳደርም ተስማምቶ በአንድ ላይ ፍትሁን እንዴት ለህዝቡ እንደሚያደርሱ ህዝቡ እንዳይሳሳት፣ ፍትሁ የሁሉም በላይ ነው ወይንም ሩል ሩል ኦፍ ሎው የሚባል ብለው ነው በጠቅላላ ያለውን ሁኔታ ገልጸዋል። የአሜሪካን አቋም ያለውን ሁኔታ እንዲገባ የሚያስፈልገው የወንጀል ስራ መሆኑና እስረኛ መግደል መጥለፍ ገንዘብ መጠየቅ ከጠለፋ ወዲህ ይሄ ሁሉ ሃይማኖታዊ ያልሆነ የማይፈቅደው ነገር ብለው ነው ይሄ ነው ባጭሩ አመሰግናለሁኝ ዶክተር አህመድ ወደ አቶ ተሾመ ልመለስ እና የእርስዎን እስቲ ሀሳብ ደግሞ ያካፍሉ ነው ዶክተር አህመድ ያሉት እንዳለ ሆኖ እንዳይደጋገም የአሜሪካኖችን የባህል እሴት ማየት ይኖርብናል ያሁን ትልቁ ችግር የተፈጠረው በሁለት አመለካከቱ የተከፈለው የአሜሪካ ሕዝብ አንደኛው ትክክለኛውን ነገር ፕሬዝደንት ኦባማ ያሉትን ለማየት ሲሞክር፣ ያሉት ይሄንን ነው እንጂ ይሄ አይደለም በማለት ለማስረዳት ሲሞክር፣ ሌላው ቡድን ደግሞ የለም ይሄ የአሜሪካኖችን የባህል እሴት የሚወክል ንግግር አይደለም የሚል ነው። ምንድን ነው የአሜሪካኖች የባህል እሴት? ድል አድራጊነት፣ የበላይነት መቆጣጠር ሁሉንም በጀግንነት ስር ማድረግ ነው። በሁሉም ነገር ቅንባር ቀደም መሆን ነው። ይሄ በነበረበት ሁኔታ ላይ በተለይ ከአስረኛው እስከ አስራ ሁለት ክፍለ ዘመን በነበረው የክሩሴድ ጦርነት አሜሪካ ባትካፈልም አያቶችና ቅድመ አያቶች ተካፋዮች ነበሩ። በራሷ በአሜሪካ ከአፍሪካ እና ከአረብ ሀገሮች የሄዱ ብዙ ሙስሊሞች በሌሎች ወገኖች ከፍተኛ ረገጣ፣ ከፍተኛ ጭቆና፣ በጣም ብዙ ጉዳዮች ተፈጽመውባቸዋል። በዚህም መሰረት ይሄ እኛ የበላይነን የሚለው እሴት አሜሪካ ትልቅ ናት፣ አሜሪካ የክርስቲያን ሀገር ናት የሚለው አመለካከት ባለበት ሁኔታ አሁን ተነስተው የለም፣ እስልምና እንደዚህ ነው መዋጋት ያለብን አመለካከቱን ነው፣ አሸባሪነትን ነው ጽንፈኛነትን ነው በሚሉበት ጊዜ ኢስላሞፎቢያ የእስላም ጥላቻ ተጋኖ፣ በተለይ ከሴፕተምበር ኢለቨን ወዲህ ተጋኖ በሚነገርበት አገር አሁን ይሄንን ለማምጣት ሲሞክሩ አንዳንድ ቡድኖች በአስተሳሰባቸው ላይ ቅሬታ መፈጠሩ አልቀረም። በሌላ በኩል ደግሞ ይሄ አመለካከት ጤናማ ነው። እንደውም ይሄን አመለካከት የዛሬ ስምንት ዓመት እና ዘጠኝ ዓመት መግለጽ ነበረባቸው በማለት ያነሱ ሰዎች አሉ። አድማጮች፣ የዚህ ውይይት ተከታይ ክፍሎች በዚህ ሳምንት የሚቀርቡ ይሆናል። በዚህ ወቅታዊና አነጋጋሪ ጉዳይ ላይ አስተያየቶቻችሁን እንድትልኩ እናበረታታለን። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ተከታዩ ዘገባችን የሚሆነው እሰጥ አገባ ነው። በኢትዮጵያ የመገናኛ ብዙሃን ነጻነት ዙሪያ ከህግ ባለሙያ ጋር የተካሄደ ውይይት ነው። የህግ ባለሙያው አቶ ሙልጌታ አረጋዊ ሲሆኑ ያወያያቸው ደግሞ አሉላ ከበደ ነው። በያዝነው ሳምንት በአዲስ ፎርቹን የእንግሊዝኛ ጋዜጣ ላይ ያወጡት ጽሁፍ ነው መነሻ ይሆነን። በጽሁፎ፣ የተመለከቷቸውን አንዳንድ ጭብጦች በመመልከት ብንንደረደረ፣ ለወንጀል ማነሳሳት የሚለው ቃል ነው በተደጋጋሚ የሚቀርበው። እኔ የፈለግኩት ምንድን ነው፣ በኢትዮጵያ ፍርድ ቤቶች በብዛት የምንሰማው የክስ አይነት ሀሳብን በነጻነት ከመግለጽ ጋር ተያይዞ ማነሳሳት የሚለው ወንጀል ነው እና ማነሳሳት ምን ማለት ነው? አንድ ሰው የማነሳሳት ወንጀል ፈጽመዋል የሚባለው መቼ ነው? እንዴት ነው የሚታወቀው የሚለውን ጥያቄ ለመመለስ ነው የሞከርኩት። እና ለምንድን ነው ይሄንን ነገር ማድረግ የፈለግኩት የማነሳሳት ወንጀል በኢትዮጵያ ውስጥ ብዙ ግንዛቤ ውስጥ የገባ ስላልመሰለኝ ነው። ፍርድ ቤቶችም በደንብ የገባቸው አይመስለኝም። የግል ጠበቆችም ቢሆኑ በደንብ የገባቸው አልመሰለኝም። የግል ጠበቆች ሲሉ በዚህ ወንጀል ስም የሚከሰሱ ጋዜጠኞችን ለመከላከል የሚቀርቡት ጠበቆች እንኳን ሳይቀሩ በአግባቡ በወጉ የሕጉን ጽንሰ ሀሳብ የተረዱት አይመስለኝም። ይህን አላይም እያሉን ነው። እውነት ነው አቶ ሙሉጌታ ወደ ዝርዝሩ እንግባ በጽሁፉ በርእሱ እንደ ተገለጸው በግርድፍ ወደ አማርኛ መልሰዋለሁ ህገ መንግስታዊ ጥበቃ እያለለትም ከቃሊቲ ወደ ቅሊንጦና ዘዋይ የሚወስደው መንገድ ይሉታል ለወንጀል በማነሳሳት ስም የሚቀርቡ ክሶች የወንጀለኛ መቅጫ ህጎችን እንዲሁም የመገናኛ ብዙሀን አሰራር የሚደነገገውን ህግም ይጠቅሳሉ በእነኚህ ሶስቱም ጥበቃ የሚደረግለት ይበልጣል ይላሉ በአጠቃላይ በጽሁፉ የሚታየው መንፈስ እስኪ ያብራሩልን በእኔ አመለካከት የኢትዮጵያ ህገ መንግስት ሀሳብን በነጻነት መግለጽን አስመልክቶ በጣም የመጠቀ ከለላ ነው የሚሰጠው። ምን ማለት ነው? በኢትዮጵያ ህገ መንግስት የፕሬስ ነጻነት ወይም የመናገር ነጻነትን አስመልክቶ ጥቂት እንደ ኤክሰፕሽን ከሚወሰዱ ክልከላዎች ውጪ በጣም ከፍተኛ የህግ ከለላ የሚሰጥ አንቀጽ ተሸክመዋል። ከዛ ተነስተን ኢትዮጵያ ውስጥ የምታየው ምንድን ነው? በህገ መንግስቱ የተሰጠው መብት በሌሎች ዝቅተኛ ህጎች ሲጣስ ነው ብዙ ጊዜ የማይሆነ ሀሳብን በነጻነት የመግለጽ መብት በተመለከተ ግን ከህገ መንግስቱ ቀጥሎ የወጡ ህጎችን ብታይ፣ ለምሳሌ የወንጀለኛ መጫ ህግ ከህገ መንግስቱ በኋላ ያወጣ ነው። የማስ ሚዲያው ህግ ከህገ መንግስቱ በኋላ ያወጣ ነው። እና እነዚህ ህጎች ይበልጥ ህገ መንግስቱን ነው ያጠናከሩት፣ ማነሳሳትን በተመለከተ ማለት ነው እና ማነሳሳት እንደ ወንጀል ሲቀርብ ዳኞች ሁሌ ማየት ያለባቸው ለነገሩ ብቻል አቃቢ ህጎችን አስቀድሞ ቢያዩ ጥሩ ነበረ። አንድ ሰው የማነሳሳት ወንጀል ፈጽመሃል ብለው ከመክሰሳቸው በፊት ማነሳሳት ተፈጽመዋል ተብሎ የሚታሰበው ምን ሲደረግ ነው? ወይም መቼ ነው ሰው ሌሎችን ለወንጀል ሊያነሳሳ የሚችል ንግግር ወይም ጽሁፍ ጽፏል ተብሎ የሚታሰበው መቼ ነው? ይህን ጥያቄ እስኪ እርስዎ ይመልሱት። ለአድማጮችም ቀረብ ያለውን የሕጉን መንፈስ እንድንረዳ መቼ ነው። በእርግጥስ አንድ ሰው የማነሳሳት ወንጀል ፈጽሟል የሚባለው መቼ ነው የሚለው ጥያቄ የኢትዮጵያ ሕጎች መልሰውታል። መጀመሪያ ወንጀለኛ መቅጫ ሕጉ ምን ይላሉ? አንድ ንግግር ወይም ጽሁፍ ወንጀል ነው ተብሎ ከሌላውን አጥቶ እስከ መቀጣት የሚደርስበት መቼ ነው? ያ ጽሁፍ አደጋ ያስከትላል ተብሎ ሲታመን ነው፣ በፍርድ ቤቱ ማለት ነው። እንግዲህ አደጋ የሚለው በቂ አይደለም። ምን አይነት አደጋ ያ ሊደርስ ይችላል ተብሎ የሚገመት አደጋ፣ መጀመሪያ እንደሚደርስ ግልጽ ባለ መንገድ ዳኞች ማየት መቻል አለባቸው። አንደኛ። ሁለተኛ፣ ያ አደጋ ቆይቶ የሚያጋጥም ሳይሆን በቅርብ ጊዜ ወዲያውኑ፣ አዎ፣ መንግስት ካልደረሰ እና ካልተከላከለ ወዲያውኑ ሊፈጸም የሚችል አደጋ ነው ተብሎ ሲታሰብ። ሶስተኛ ያ አደጋ ዝም ብሎ ተራ አደጋ ሳይሆን ከፍተኛ አደጋ ነው ተብሎ ወይም ግሬቭ የምንለው ከፍተኛ አደጋ ነው ተብሎ ዳኞች ሲያስቡ ነው እንግዲህ ያ የማነሳሳት ንግግር ወይም ጽሁፍ ያስቀጣል ተብሎ የሚታመነው። እንግዲህ ይሄ ከየት ነው ያመጣሁት? ከማስ ሚዲያው ህግ ነው። በዚህ ሴንሱ ነው የኢትዮጵያ ህግ የመናገርና ሀሳብን የመግለጽ ወይም የሚዲያ ነጻነትን አስመልክቶ በጣም በጣም ጠንካራ የህግ ከለላ ይሰጣል ብዬ መከራከረው ይሄ ነው እንግዲህ የማላየው ዳኞች ለምሳሌ የወስኗቸው ማነሳሳትን አስመልክቶ በርካታ ውሳኔዎችን አይቻለሁ አንብያለሁ አንዱ ይሄ መለኪያ ለውይይት ሲያቀርብ አላየው ማለት ዳኞች በሚሰጡ ትንተና ውሳኔ ሲሰጡ ማለት ነው ይሄኛውን መለኪያ ተመልክተን መለኪያው መሟላቱን ስላረጋገጥም ይሄ ንግግር ወይም ይሄ ጽሁፍ ግልጽ የሆነ በቅርቡ ሊፈጠር የሚችል ከፍተኛ አደጋ ያለው ችግር ሊፈጥር ይችላል ብለን አስበናል፣ ብለው ሲከራከሩ ወይም አናላይስ ሲያደርጉ አይቻልም። ነገሩ እንዳልኩ እስረኞችን ወክለው የሚከራከሩ የህግ ጠበቆች ቢሆኑ እንደዚሁ ደንበኛዬ ይሄ ክሊየር ፕሬዘንት ግሬቭ ዴንጀር የሚለው መለኪያ ሊያሟላ የሚችል የማነሳሳት ወንጀል አልፈጸመም ብሎ ሲከራከረው አልሰማም። አቃቢ ህጎችን በበኩላቸው ሲከሱ እንደዚህ አይነት ስታንዳርድ ወይም እንደዚህ አይነት መለኪያ ይሄ የህጉ መለኪያ ማለት ነው። ማስሚዲያ ያስቀመጠው መለኪያ አሟልተዋል። ስለዚህ በዚሁ መሰረት እንዲቀጣልኝ እጠይቃለሁ በሚል አይደል የሚቀርበው? አቶ ሙልጌታ አሁን ባሉት መሰረት ግልጽና ወዲያውኑ ሊደርስ የሚችል ያውም የከፋ አደጋ መኖሩ ሲረጋገጥ ብቻ ነው አንድ ሰው በዚህ ሕግ በዚህ ወንጀል መጠርጠርና መከሰስ ያለበት የሚለውን አጽንኦት ሰጥተው በጻፉበት ጽሁፎ የመብት መከበር ወይም የመብቱ ጥበቃ የዜጎች ወይም ደግሞ አንድ ዜጋ ራሱን ሀሳቡን ለመግለጽም ሆነ በመገናኛ ብዙሀን በሚደረጉ ጽሁፎች፣ መነጋገሪያዎች፣ መግባቢያዎች የመብቱ ከለላ እንዲበልጥ የሚጠብቁ ይመስላል። ህገ መንግስቱም ይሄን ያጸናል የሚል መንፈስ ነው ያለው። ያብራሩልን። አዎ እውነት ነው። አየህ አሁን ይህ እስካሁን ያወራሁት ጽሁፉም ላይ ያወራሁት አንድም የራሴ የጨመርኩበት ነገር የለም። እነዚህ አርቲክሎች በትክክል እዛ ተቀምጠዋል። እነዚህ አርቲክሎች የወጡባቸው አዋጆች አሉ። አዋጆቹም በትክክል ተጠቅሰዋል። ስለዚህ ምንድን ነው ችግሩ? አሁን የኢትዮጵያ መንግስት ስሆነ የኢትዮጵያ ህገ መንግስት እና የኢትዮጵያ ህጎች በግልጽ የሀሳብ በነፃነት የመግለጽና የሚዲያ ነጻነት ከፍተኛ ትኩረት ተሰጥቶት ከፍተኛ የህግ ከለላ እንዲያገኝ ተደርገዋል። ይሄ ገልጸ አሁን እኔ የማይገባኝ ለምንድን ነው ይሄ በተግባር የማይውለው? እነዚህ ተናግራችኋል ወይም ጽፋችኋል ተብሎ የሚታሰሩ ሰዎች በእውነት ይህንን መለኪያ አሟልተው ነው ወይ እየታሰሩ ወይም እየተቀጡ ያሉት? እና እንደዚህ በመደረጉ ምንድን ነው የሚገኘው ጥቅም? አንድ የወጣ ህግ፣ በትክክል የተቀመጠ ህግ፣ በግልጽ ጽፎ የታወጀ ህግ እያለ እሱ ህግ ቸል ተብሎ ኢግኖር ተደርጎ ዝም ብሎ በዘፈቀደ ሰው እየታሰረ እስር ቤት ስለተላከ ብቻ ማን ነው የሚጠቀመው? እሱን ጥያቄ ነው እንግዲህ። This program has come to you from the Voice of America, Washington.